የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22ና በ25 እንዲሁም በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ዝግጅቱን አሁን ጀመረ። ባለፉት ሁለት ሳምንታት በሀገራችን ላይ ከፍተኛ ሽብር ጥቃት ለመፈጸም ከውጭ ሀገር ካሉት ዓለም አቀፍ የሽብር ቡድን ጋር ተቀናጅቶ የሽብር ጥቃት የሚፈጸም ቦታ በመምረጥ ፎቶ በማንሳት የሽብር ጥቃቱ የሚፈጸምበትን ስልት በመቀየስ የተለያዩ መታወቂያ የውጭ ሀገር ፓስፖርት እና ሌሎች ተናሪዎችን በማዘጋጀት በቀጣይ ጥቃቱን ለመፈጸም በዝግጅት ላይ ያሉ በቁጥጥር ስር ያሉ ተጠርጣሪዎች አሉ። በኢትዮጵያ የሽብር ጥቃት ፈጽሟል ተብለው የተጠረጠሩና በቁጥጥር ስር የዋሉ ሁኔታዎችን ወይም ሰዎችን ነው የሚያስረዱት። የጠቅላይ የፌዴራሉ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው። በዕለቱ አብይ ርዕስ እናሰማለን። የሰላምን ስነ ልቦና መፍጠር መገንባት በሁላችንም እጅ ላይ ያለ ጉዳይ ነው። አንዳንዴ ስለ ሰላም ሲነሳ በጣም ውስብስብ ተደርጎ ይገመታል ይታሰባል። ግን ደግሞ ሁሉ ሰው የራሱን ሰላም ለመጠበቅ ከቆረጠና ከተዘጋጀ ለሌላ ሰው የሰላም ምንጭ ሆኖ ማገልገል ይችላል። የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚልን ድምፅን የሰማ ነው። በምስራቅ ኢትዮጵያ አጎራባች ክልሎች ለአንድ ቀን ያካሄዱት የጸጥታ መድረክ ግምገማ ማጠቃለያ ላይ ከተናገሩት የተወሰደ ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ከዚህ ሌላ ምናልባት ለምሽቱ ዋና ዋና ዜና ከምንላቸው መካከል አንድ ወይ ሁለት ቁንጅታለሽ አዎ፣ አዲሶቹ የሱዳን ወታደራዊ መሪዎች ስልጣኑን ወደ ሲቪላዊ አስተዳደር ከሆነልን እንደውም በሁለት ዓመት ጊዜ ውስጥ እንመልሳለን እያሉ ናቸው የሚሉትና ሌሎችም ዜናዎች ይኖሩናል። መልካም፣ ዛሬ ለጥያቄ ወመልስ ፕሮግራም የመጀመሪያው ክፍል ይቀርባል። በዚህም የሁለት ክልሎች ማለት የአማራ ክልል ጸጥታና ደህንነት እንዲሁም የኦሮሞ ክልል ጸጥታና ደህንነት ምክትል ኃላፊዎችን ጋብዝን እናዋያለን። ሁለተኛው አጋማሽ ላይ የመጀመሪያው ክፍል ይቀርባል። የአክብሮት ሰላምታችንን የምናቀርበው እና ለዛሬ አርብ ሚያዝያ አራት 2011 ዓ ም ፕሮግራም የምናስተናግዳችሁ ቆንጆ ይታየና እኔም አዲሱ አበበንን ንጉሶ ታምሬ ፕሮግራሙን ይመራል። አሁን በቀጥታ ወደ ዓለም ዜና እናልፋለን። ከታወቁ ዓለም አቀፍ አሸባሪ ድርጅቶች ጋር የተቀናጀ የሽብር አድራጎት ኢትዮጵያ ውስጥ ለመፈጸም ሲዘጋጁ ነበር የተባሉ ተጠርጣሪዎች ተይዘው መታሰራቸውንና ምርመራ እየተካሄደ መሆኑን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። 59 የመንግስት ባለስልጣናትና የጥቅም ተካፋይ ናቸው የተባሉ ባለሀብቶችም በከባድ የሙስና ወንጀሎች ተጠርጥረው መያዛቸውን ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ አመልክተዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። አዲሶቹ የሱዳን ወታደራዊ መሪዎች ስልጣን ወደ ሲቪላዊ አስተዳደር ከሆነልን እንዲያውም በሁለት ዓመት ጊዜ ውስጥ እንመልሳለን እያሉ ናቸው። ጀነራል ኦመር ዚን አብዲ ዛሬ አርብ ባደረጉት ጋዜጣዊ ጉባኤ በዓለም አቀፍ ወንጀል ፍርድ ቤት በጦርነት ወንጀል በዘር ማጥፋትና በሰብአዊ በሰብዕና ላይ ወንጀል በመፈጸም በቀረበባቸው ክስ የሚፈለጉትንና ከስልጣን የተወገዱትን ፕሬዚዳንት ኦመር አልበሽርን ወታደራዊ ባለሥልጣናቱ ለፍርድ ቤቱ አሳልፈው አይሰጡም ብለዋል። ያለማቋረጥ ለወራት የተካሄደው ሕዝባዊ ተቃውሞና የጦር ሠራዊቱ ግፊት ነው ፕሬዚዳንቱን ትናንት ስልጣን እንዲለቁ ያስገድዳቸው። ለ30 ዓመታት በዘለቀው አገዛዛቸው ላይ የተካሄደው ተቃውሞ ከመንበራቸው ገፍትሮ ማስወጣት ቢችልም ሕዝቡ ከእንግዲህ በኋላ ሌላ ወታደራዊ አስተዳደር እንዲመለስ እንደማይፈቅድ አሳስቧል። ሕዝባዊ ተቃውሞው ግቡን እስኪመታ ይቀጥላል ሲሉም አደራጆቹ አስገንዝበዋል። ይህ በእንዲህ እንዳለ የሱዳን ወቅታዊ ሁኔታ አስመልክቶ የመንግስታትና ዓለም አቀፍ ድርጅቶች አስተያየት ሰጥተዋል። በመጽሔት ክፍለ ጊዜ በዝርዝር እናሰማለን። ኬንያ ውስጥ ታጣቂዎች ሁለት ኪዩባውያን ሐኪሞችን ጠልፈዋል። ታጣቂዎቹ ማንዴራ ከተማ ውስጥ የሚሰሩትን ሐኪሞች የጠለፏቸው ለጥበቃ የተመደበላቸውን ፖሊስ በጥይት መትተው ከገደሉ በኋላ ነው ተብሏል። የኬንያ ባለስልጣናት ጠላፊዎቹ የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ አባላት ናቸው ብለው እንደሚጠረጥሩ አስታውቀዋል። ኪባውያኑ የተጠለፉባት ማንዴራ ሁከት ከማያጣው የሶማሊያ የድንበር ግዛት ጋር የሚዋሰነው የኬንያ ሰሜን ምስራቃዊ ክፍለ ሀገር የማንዴራ ዋና ከተማ ነች። የዓለም የጤና ድርጅት ደብሊዩ ኤች ኦ ሊቢያ ዋና ከተማ ትሪፖሊ ዙሪያ ወደሚገኙ ሆስፒታሎች ህይወት አድን የመድኃኒት አቅርቦት በአስቸኳይ እያደረሰ መሆኑን አስታውቋል። አጣዳፊ የምግብ አቅርቦቱ የተጀመረው ውጊያ እየቀጠለ ና ወደ ዋናዋ ከተማ እየቀረበ በመምጣቱ መሆኑ ታውቋል። ከድርጅቱ ዋና መስሪያ ቤት ከጄኔቫ ሊሳሽ ላይን ለቪኦኤ የላከችው ዘገባ አለ አዲሱ አበባ ያቀርበዋል። በእርስ በርሱ ግጭት ከ8 ሺህ በላይ ሕዝብ ማፈናቀሉን ያመለከተው የተባበሩት መንግሥታት ድርጅት ሪፖርት ከእነዚህ መካከል ወደ ግማሽ ያህሉ የተፈናቀሉት ደግሞ ባለፉት 48 ሰዓት መሆኑንም ጠቅሷል። የዓለም ጤና ድርጅት እንዳመለከተውም በአሁኑ ወቅት ትሪፖሊ አቅራቢያ በሚገኙ ሆስፒታሎች ወደ 323 ቁስለኞች አሉ፣ 75 ደግሞ ሕይወታቸውን አጥተዋል። የትሪፖሊ አየር ማረፊያ በአየር ጥቃት ተደብድቧል። በዚህም ሳቢያ የተፈጠረው ስጋት የምግብና የመድኃኒት አቅርቦቱን አስተጓጉሏል ተብሏል። እናም በሊቢያ የደብሊው ኤች ኦ ተወካይ ሰይድ ጃፋ ሁሴን ድርጅታቸው ሌሎች አማራጮችን እያሰላሰለ እንደሆነም ተናግረዋል። ይህ በእንዲህ እንዳለ ግን ሦስት እስትራቴጂካዊ ስፍራዎች መሰናዳታቸውን ነው ጃፋር የጠቆሙት ሉኪንግ አት ኢንቴንሲቲ ኦፍ ኮንፍሊክት የውዝግቡን ጥልቀትና ስፋት ግምት ውስጥ በማስገባት በርካታ የሀገር ውስጥ ተፈናቃዮችን ሊይዙ የሚችሉ መጠባበቂያ ስፍራዎች አዘጋጅተናል። መፈናቀሉ ሊቀጥል ስለሚችልም ከሦስት እስከ አራት ሳምንታት የሚያገለግሉ የመድኃኒት አቅርቦትም አለን። የዓለም ጤና ድርጅት ተጨማሪ አቅርቦቶቹን ኢጣሊያ ውስጥ ከሚገኘው ከብሪንድሲ ሊያመጣ እንደሚችልና ለእደላውም የWFP ማለት የዓለም ምግብ ፕሮግራምን ሄሊኮፕተሮች ለአጣዳፊ ተግባር ልንጠቀም እንችላለን ብለዋል። በሊቢያ የWHO ተወካይ ጃፋር ሁሴን ሊቢያን በዋናነት የገጠማት ችግር የቲቢ ማለትም ቱበርኩሎስስ እና የኤችአይቪ ወረርሽኝ ከተዛመተባቸው አገሮች ወደ አገሯ የሚጎርፉ ፍልሰተኞች ቁጥር እየተበራከተ መምጣቱ እንደሆነ ተወካዩ ጨምረው አስረድተዋል። እናም አሉ ተወካዩ፣ የዓለም ጤና ድርጅት ለእነዚህ በሽታዎች ማስወገጃ የሚረዱ መድኃኒቶችን በብዛት ማቅረብ ይጠበቅበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ ምዕራባዊ ፓኪስታን በሚገኝ ገበያ ላይ ዛሬ አርብ ጠዋት በደረሰ ኃይለኛ የቦምብ ፍንዳታ ቢያንስ 18 ሰዎች ገደለ፣ ሌሎች 48 ደግሞ ቆሰሉ። የፖሊስ ባለሥልጣናት እንዳስታወቁት ባሉቺስታን ክፍለ ግዛት ዋና ከተማ ኬታ ኦምን ውስጥ በሚገኝ መንደር ውስጥ የተደበቀው ቦምብ የፈነዳው በከተማው አብዛኛዎቹ ነዋሪዎች ሺዎች በሆኑባት ቀበሌ ነው። ከጥቃቱ ሰለባዎች መካከል ሺያ ሙስሊሞች እንደሚገኙባቸው ተዘግቧል። የጥቃቱን መነሾው በተመለከተ ምርመራ መጀመሩን ባለስልጣናቱ ተናግረዋል። እስካሁን ጥቃቱን ያደረስኩት እኔ ነኝ ያለ ወገን አልቀረበም። የዛሬው ጥቃት የደረሰበት የከተማዋ ገበያ ከአሁን ቀደምም ተመሳሳይ ፍንዳታ በተደጋጋሚ የደረሰበት እንደነበር አይዘነጋም። የፓኪስታን ጠቅላይ ሚኒስትር ኢምራን ካን የቦምብ ጥቃቱን አውግዘዋል። በመጨረሻም ኤርትራዊ አሜሪካዊው የራፕ ሙዚቃ ስልት አቀንቃኝ ኤርሚያስ አስገዶም የመታሰቢያና የሽኝት ዝግጅት ትናንትና ሎስ አንጀለስ ከተማ ውስጥ ተከናውኗል። እዚያ የሚገኘው ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አስተላልፏል። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በደቡብ ሎስ አንጀለስ ክሬንሾና ስላውሰን ተወልዶ ያደገውና በቅርቡ በጥይት ተመትቶ ከዚህ ዓለም በሞት የተለየው ኤርትራ አሜሪካዊ ራፐር ኤርሚያስ አስገዶም ወይም በመድረክ ስሙ ኒፕሲ ሀስል በትላንትና ሁለት ከማለዳው አንስቶ በስቴፕል ሴንተር የሙዚቃ አድናቂዎቹና ቤተሰቦቹ በተገኙበት የስንብት ስነ ስርዓት ተካሂዷል። ከ ሀያ ሁለት ሺህ ህዝብ በላይ በተገኘበት በዚህ የስንብት ስነ ስርዓት ላይ የሎስ አንጀለስ ከተማ ከፍተኛ ባለስልጣናት የኤርሚያስ አስገዶም ወላጅ አባትና እናት እንዲሁም ባለቤቱን ላውራ ለንደን ጨምሮ አንጋፋ የሙዚቃ ባለሙያዎች ስቲቪ ወንደር፣ ስኑፕ ዳግ፣ ፓፍ ዳዲና ሌሎችም ታዋቂ ግለሰቦች በመገኘት ስለ ኤርሚያስ አስገዶም ተወልዶ ባደገበት አካባቢ ለሌሎች ምሳሌ በመሆን ያደረጋቸውን አርያነት ያለው በጎ ምግባርና ከኒፕሲ ሀስል ጋር የነበራቸውን ትዝታዎቻቸውን መድረክ ላይ በመውጣት ምስክርነታቸውን ሰጥተዋል። የኤርሚያስ አስገዶም ወላጅናት አንጀሊክ ስሚዝ ባሰሙት ንግግር ልጅ ኤርሚያስ አስገዶም የምኮራበት ታላቅ ሰው ነበረ በማለት ንግግር አድርጓል። የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ ለኒፕሲ ሀስል ቤተሰቦችና የ ሙዚቃ አፍቃሪዎች የሀዘን መግለጫ መልእክት ልኳል። ገና ከማለዳው አንስቶ በአዳራሽ በር መግቢያ ላይ በርከት ያሉ የሙዚቃ አድናቂዎቹ ኒብሲ የጀመርከው ሩጫ ይቀጥላል፣ ኒብሲ እንወድሃለን የሚሉ መፈክሮችን በመያዝ የኒብሲ ሀስል ፎቶ ያለበትን ከኔትራ በመልመዝ ለዚህ የሙዚቃ ሰው ያላቸውን ክብርና ፍቃድ አሳይቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርቃው ነኝ ከሎስ አንጀለስ ካሊፎርኒያ። ዳንኤልን እናመሰግናለን ለኤርትራዊ አሜሪካዊው የራፕ አቀንቃኝ ኤርሚያስ አስገዶም ኒፕሲ ሀሰል ትናንት ሀሙስ ምሽት በኤርትራ ወጣቶችና ተማሪዎች ማህበር የመታሰቢያ ዝግጅት በሻማ ማብራት ስነ ስርዓት ተከናውኖለታል አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቅቃል ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም ዜናውን አደመጥን። ክቡራትና ክቡራን ቀጥሎ መጽሔትና ልዩ ልዩ ዘገባዎች ይቀርባሉ። ዝግጅታችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ አራት ሰዓት ድረስ ይቀጥላል። ሸል ስቴት የሚባለው አስተሳሰብ ትክክል አይመስለኝም። ቀኛገር አንጻር ምክንያቱም በጣም ጠንካራ የሆነ የጸጥታ ተቋም አለ እስካሁን ድረስ ያው የሀገር መከላከያ ሰራዊታችን፣ የጸጥታ ተቋማችን፣ ክልላዊ የጸጥታ ኃይሎቻችንም ቢሆን አጠቃላይ ያለውን ሁኔታ በኃይልም ጭምር ለመቆጣጠር ከአቅማቸው በላይ አይደለም። እኒህ ደግሞ ለጥያቄ ወመልስ ፕሮግራም ላይ እንግዳ ከሆነው ከሚቀርቡት አንዱ ናቸው። የአማራ ክልል ጸጥታና ደህንነት ምክትል ኃላፊ ኮሎኔል አለበል አማረ። እንዳልኩት ለሁለተኛው አጋማሽ ጠብቁን። አሁን የዕለቱ አብይ ርዕስ ይቀጥላል። ከታወቁ ዓለም አቀፍ አሸባሪ ድርጅቶች ጋር የተቀናጀ የሽብር አድራጎት ኢትዮጵያ ውስጥ ለመፈጸም ሲዘጋጁ ነበር የተባሉ ተጠርጣሪዎች ተይዘው መታሰራቸውንና ምርመራ እየተካሄደ መሆኑን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። 59 የመንግስት ባለስልጣናትና የጥቅም ተካፋይ ናቸው የተባሉ ባለሀብቶችም በከባድ የሙስና ወንጀሎች ተጠርጥረው መያዛቸውን ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ አመልክተዋል። መለስካቸው አምሃ ዝርዝሩን ይዟል። ዛሬ አመሻሹ ላይ በጽህፈት ቤታቸው ጋዜጣዊ ጉባኤ የጠሩት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ባለፉት ሁለት ሳምንታት በኢትዮጵያ ውስጥ ከፍተኛ የሽብር ድርጊት ሊፈጸም ታቅዶ እንደነበረ ተናገሩ። ጠቅላይ አቃቤ ሕጉን እንደገለጹት ከሆነ ይህ የምርመራ ሥራ ከብሔራዊ መረጃና ደህንነት አገልግሎት ጋር እየተሠራ ነው ብለዋል። አክለውም ጉዳዩ ገና የሚጠራ ቢሆንም ለሕዝብ መገለጽ እንዳለበት አመልክተው ተጠርጣሪዎቹ ሲያከናውኗቸው ነበሩ ያሏቸውን ድርጊቶች ዘርዝረዋል። ባለፉት ሁለት ሳምንታት በሀገራችን ላይ ከፍተኛ የሽብር ጥቃት ለመፈጸም ከውጭ ሀገር ካሉት ዓለም አቀፍ የሽብር ቡድን ጋር ተቀናጅቶ የሽብር ጥቃት የሚፈጸም ቦታ በመምረጥ ፎቶ በማንሳት የሽብር ጥቃቱ የሚፈጸምበትን ስልት በመቀየስ የተለያዩ መታወቂያ የውጭ ሀገር ፓስፖርት እና ሌሎች ሰነዶችን በማዘጋጀት በቀጣይ ጥቃቱን ለመፈጸም በዝግጅት ላይ ያሉ በቁጥጥር ስር ያሉ ተጠርጣሪዎች አሉ። ይሄ ተጨማሪ ምርመራ እና ወንጀሉም ዓለም አቀፍ ባህሪ ስላለው ግንኙነቱም ከዓለም አቀፍ አሸባሪ ተብሎ ከሚፈረጁ ተቋማት ጋር ግንኙነት ያላቸው በመሆኑ በቀጣይ የሚሰራ ስራ እንዳለ ሆኖ ለብቻው በሌላ ጊዜ ምርመራው እና መረጃው በአግባቡ ሲጠናቀር የምንገልጽ ይሆናል። አቶ ብርሃኑ ይህ ተደግሶ ነበር ያሉት የሽብር አደጋ ተፈጽሞ ቢሆን ኖሮ ሊደርስ የነበረውን ጉዳት ለመገመት እጅግ ከባድ መሆኑን ጠቁመው ተጨማሪ ጥሪ አቅርበዋል። የሽብር ቢፈጽም በሀገራችን ላይ ሊደርስ የነበረው ጉዳትና መጠኑ አሁን መገመት የማስችል ሁኔታ ላይ ነው። ምክንያቱም በእጃቸው የተገኘው ማስረጃዎችና የተሰበሰቡ ፎቶግራፎችና ሽብሩ ሊፈጸምባቸው የታቀዱ ቦታዎች ከፍተኛ ህዝብ የሚሰበሰብበት የስብሰባ አዳራሾች እና ማዕከሎችን ታርጌት አድርጎ ለመፈጸም የተዘጋጀ በመሆኑ በተለይ ብሔራዊ መረጃና ደህንነት ሌት ተቀን በመስራት ሀገራችንም ከጥቃት ታድጓል የሚል ነው። በዚህ አጋጣሚ ባለሙያዎችንም ይህንን ስራ የሰሩትንም እና ህብረተሰቡን በዚህ ተሳትፎ ለማድረግ አደጋው ከመድረሱ በፊት ለመከላከል የተቻለበት ሁኔታ ነው ያለው። እንግዲህ እንደዚህ አይነት ጥቃቶች እንዳይከሰቱ በቀጣይ ህብረተሰቡ ከመንግስት ጎን በመሆን ስራውን እንዲሰራ በዚህ ጥሪ ለማስተላለፍ ፈልጋለኝ። አቶ ብርሃኑ በዚህ ጋዜጣዊ መግለጫ ላይ ይፋ ካደረጓቸው ጉዳዮች አንዱ በአራት የመንግስት መስሪያ ቤቶች ተፈጽሟል ያሏቸውን ከባድ የሙስና ወንጀሎች ነው። የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት፣ የኢትዮጵያ ንግድ ስራዎች ኮርፖሬሽን፣ የውሃ ሥራዎች ኮንስትራክሽን ኮርፖሬሽንና የመድኃኒት ፈንድ ኤጀንሲ በተሰኙ ተቋማት ላይ የተካሄደውን ምርመራ ውጤት ዘርዘር አድርገው አቅርበዋል። በአጠቃላይ በአራቱም ተቋማት ከዚህ ወንጀል ጋር በተያያዘ የተደራጀ ምርመራ ቡድን በቂ ማስረጃ፣ የሰው ማስረጃ፣ የሰነድ ማስረጃ በዚህ ወንጀል የሚጠረጠሩ ኃላፊዎችና በተለያዩ ቦታ የሚገኙ ባለሙያዎች ያፈሩትን ንብረት እና በጸረ ሙስና ኮሚሽን ካስመዘገቡት የግል ሀብታቸውን በመለየት አንዳንዶቹ በቀጣይ ዲቴል የሚጣራ ሆኖ፣ አሁን ባለን ማስረጃ ከገቢ በላይ ሀብትም አፍርቶ የተገኙበት ሁኔታ ነው ያለውና አሁን በቤታቸውን በሚበረበሩበት ጊዜ ከቤታቸውም የተለያዩ የቤት ካርታዎች እና የባንክ አካውንቶች የተገኙበት ሁኔታ ነው ያለው። ይሄ ገና እየተጠናቀረ ባለበት ሁኔታ ስለሆነ አጠቃላይ ወደ 59 በዚህ ወንጀል የተጠረጠሩ የስራ ኃላፊዎችና ግብረአበሮች እና እንዲሁም ባለሀብቶች በቁጥጥር ስር ለማዋል ተችሏል ማለት ነው። አቶ ብርሃኑ በቁጥጥር ስር ውለዋል ካሏቸው ባለስልጣናት መካከል ስማቸውን ባይጠሩም የጥቂቶቹን ስልጣን ግን ይፋ አድርገዋል። እነዚህ ተጠርጣሪዎች የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተር፣ የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ፣ የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ምክትል ዋና ዳይሬክተሮች፣ የውሃ ስራዎች ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ የነበሩ፣ የውሃ ስራዎች ኮርፖሬሽን የፕሮጀክት ስራ አስኪያጅ፣ የመድኃኒት ፈንድ ኤጀንሲ ዋና ስራ ዳይሬክተር የነበሩ ምክትል ዋና ዳይሬክተር የነበሩ ሌሎች የእነዚህ ተቋማት መካከለኛና ባለሙያዎች በተጨማሪ በጥቅም የተሳሰሩ ግብረ አበሮችና ባለሀብቶች በቁጥጥር ስር ውለዋል። ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በኢትዮጵያ የተለያዩ ክፍሎች በተቀሰቀሱ ግጭቶችና ሁከቶች መንስኤና ተጠያቂ ናቸው በሚባሉ አካላትም ላይ ምርመራ እየተደረገ እንደሆነ ገልጸዋል። በዚህና በሌሎች ጉዳዮች ዙሪያ ይፋ ያደረጓቸውን ቁም ነገሮች በሌላ ዝግጅት ይዘን እንቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጽሔት ቀጣዩ ክፍል እናልፋለን። በምስራቅ ኢትዮጵያ የነበሩ ውስብስብ ችግሮችን ከመፍታትና አካባቢው ወደ ደመቀ ወደ ቀደመ ይቅርታ መረጋጋቱ እንዲመለስ ከማድረግ አንጻር ትርጉም ያለው ስራ ተሰርቷል አሉ፣ የሰላም ሚኒስትር ሙፍሪያት ካሚል። የምስራቅ ኢትዮጵያ አጎራባች ክልሎች ለአንድ ቀን ያካሄዱትን የጸጥታ መድረክ ግምገማ ማጠቃለያ ላይ ጋዜጣዊ መግለጫ ሰጥተዋል። ሚኒስትሯ አዲስ ቸኮል ተከታትሎታል። በመከላከያ ሚኒስቴር የምስራቅ ህዝብ ያቀረበው የመነሻ ጽሑፍ ላይ በምስራቅ ኢትዮጵያ የጸጥታ ችግሮች ተብለው በተለዩ በሀረሪና ኦሮሚያ እንዲሁም በአፋርና ይሳ ለመግባባቶች፣ በተፈናቃዮች፣ በዩኒቨርሲቲዎች ሰላም፣ በጎሰኝነት፣ በኮንትሮባንድ ንግድ፣ በህገወጥ ቤቶች ግንባታ፣ በህገወጥ መሳሪያ ዝውውር ና በህገ ወጥ ስደት ዙሪያ ያሉ ችግሮች ና መፍትሄ ከመስጠት አንጻር የታዩ አፈጻጸሞች እንደተፈተሹ ከመድረኩ ተሳታፊዎች ያገኘነው መረጃ ያመለክታል። በዚህ ረገድ መድረኩ ምን ያህል ውጤታማ ነበር ብለን ወይዘሮ መፈሪያትን ጠይቀ ነበር። ሳሌ ከፖሊስ እና ጸጥታ አካላት ጋር ተያይዞ ከአመራርም ጋር ተያይዞ ተጠያቂነት የማረጋገጥ ስራ ተሰርቷል። ሰላም ና ጸጥታ መደፍረስ ላይ አስተዋጽኦ የነበራቸውን አካላት አካውንተብል የማድረግ ስራ ተሰርቷል። በሌላ መንገድ የፖሊስ የጸጥታ መዋቅሩ ተጠናክሮ ሪፎርምድ ሆኖ እንዲሄድ ለማድረግ የሚያስችል ስልጠናዎች ተጀምረዋል። ሀረር ላይ የመጀመሪያ ዙር ገብተዋል። ሁለተኛ ሶስተኛ ዙር እያለን እንቀጥላለን። ድሬዳዋን ዝግጅት ተጠናቋል። በዛ መልኩ የጸጥታ ኃይሉ ተጠናክሮ የህግ የበላይነትን እንዲያስከብር ለማድረግ የራሱን ሁኔታ የማሻሻል አቅሙን የመገንባት ሂደት ውስጥ ተገብቷል። ከምንም በላይ በቅንጅት በጠስታ ኃይሉና በየደረጃ ባለው አመራር ቅንጅት የሶማሌም የሀረርም ድሬዳዋም የኦሮሚያ ሁለቱ ምስራቅና ምዕራብ ሀረርጌ ላይ የተሰሩ ስራዎችን በዛው ደረጃ የነበራቸውን ጥንካሬ ለመፈተሽ ሞክረናልና ና ቅንጅታዊ ስራው ውጤታማ እንደነበር ገምግመናል። ሌሎች ዝርዝር ጉዳዮችንም እንዴት አድርገን በተቀናጀ ና በተደራጀ መንገድ ተግባራዊ በማድረግ በአንድ በኩል በተሟላ ሁኔታ ያልተፈቱ ጉዳዮችን ፈጥኖ መፍታት የሚቻልበት ውጤት ያስገኙትን ደግሞ አጠናክሮ የበለጠ አስተማማኝ መሆን የሚችሉበት ጉዳይ ላይ አፋር ቀንም ጨምረን ያየነው እና ዝርዝር ዳይሬክሽን ያስቀመጥንበት ስለነበረ እነዚህን ሁሉ ጉዳዮች ወስደን ካየ ፕሮግረሱ ትርጉም ያለው ነው። በተለይ በተለይ ትርጉሙን መለካት የሚቻለው ኮምፕሊኬትድ የሆነ ቀውስ የነበረበት ሁኔታ ነው የነበረው። ባለፉት ሁለት አመታት ይሄንን በማሻሻል ረገድ ትርጉም ያለው ስራ ሰርቷል ብለናል። ተፈናቃዮችን መልሶ በማቋቋም ረገድም እንደዚሁ ያስቀመጥነው አቅጣጫ አለ። ድሬዳዋ ላይ፣ ሶማሌ ላይ ያሉ ሌሎችም ፖኬትስ ላይ ያሉ ተፈናቃዮችን መልሶ የማቋቋም ስራ የተጀመረው ትመረመራለህ እሱ ተጠናክሮ የሚቀጥልበትና ባጠረ ጊዜ ወደ ተረጋጋ ሕይወት የሚመለሱበት ሁኔታ ላይ የመስራት አስፈላጊነትም እንደዚሁ ግልጽ አቅጣጫ የያዝንበት ነው። የሰላምና ጸጥታውን ሁኔታ ከማረጋጋት አንጻር ችግሮች ሲፈጠሩ ብቻ ከመሰብሰብ በቋሚነት መድረኩ እንዲዘጋጅ አቅጣጫ መቀመጡ የዛሬው መድረክ ስኬት ነው ብለዋል ወይዘሮ ምፈሪያት። የሰላምና ጸጥታ ችግር ከፖለቲካ ተለይቶ አይታይም ያሉት ወይዘሮ ምፈሪያት በዚህ ረገድ ችግር አለባቸው የተባሉ አመራሮች ላይ እርምጃ እየተወሰደ ነው ብለዋል። ስለ ሰላም አጠባበቅም ወይዘሮ ምፈሪያት የሚሉት አላቸው። የሰላምን ስነ ልቦና መፍጠር መገንባት በሁላችንም እጅ ላይ ያለ ጉዳይ ነው። አንዳን ሰውዬ ስለ ሰላም ሲነሳ በጣም ውስብስብ ተደርጎ ይገመታል፣ ይታሰባል። ግን ደግሞ ሁሉ ሰው የራሱን ሰላም ለመጠበቅ ከቆረጠና ከተዘጋጀ ለሌላ ሰው የሰላም ምንጭ ሆኖ ማገልገል ይችላል ማለት ነው። እና በእጃችን ያለ ጉዳይ ስለሆነ ሰላማችንን በአግባቡ መጠበቅ ያስፈልጋል የሚል ነው ያለ ጥያቄዎች ካሉ ጥያቄዎችን በሰለጠነ መንገድ ማቅረብ ይቻላል። ለዛ የተመቸ እድልና ሁኔታ ነው ያለው። የጎደለ ነገር ይኖራል። የጎደለ ነገር ለማምጣትና ለመጨመር ያ ያለን ነገር ማጣት አያስፈልግም። ጎሎኛል እየተባለ ጭራሽ ያለውንም ማጣት አለ ራስንም ማጣት አለ ና በሰለጠነ መንገድ ግን ጥያቄዎቻችንን ካቀረብን ሰላማችንንም መጠበቅ እንችላለን። ጥያቄዎቻችንንም በዛው ደረጃ እንዲስተናገዱ ማድረግ እንችላለን። አንዱ ያየ ነው። በየደረጃ ያለው አመራር የህዝብ ጥያቄዎችን በደንብ ለይቶ የሚመለሰውን መመለስ ባለበት ጊዜ መመለስ፣ የማይመለሰውን ደግሞ በግልጽ መግባባት ያስፈልጋል። የማይሆን ፕሮሚስም አያስፈልግም። ሀገር በታጋ ተደራሽነት በማስተዋል ነው መገንባት የሚቻለው። እና የኔ ብቻ ይመለስ ዛሬውኑ መልስ ይሰጠኝ ብለን መሄድ ከፈለግን በብዙ ምክንያት ዛሬ መልስ መስጠት የማይቻልባቸው ሁኔታዎች ሊኖሩ ይችላሉ። በማስተዋል በመመካከር በመተጋገዝ ግን ሀገር መገንባት ይቻላል። ሰላምንም ማስጠበቅም መጠበቅም ይቻላል። ለሚዲያዎች ዝግ በነበረው የአንድ ቀን መድረክ ላይ የመከላከያ ሰራዊቱ ኤታ ማዦር ሹም ጄኔራል ሰዓረ መኮንን ና ሌሎች የመከላከያ አመራሮችን ጨምሮ የሰላም ሚኒስቴር አመራሮች፣ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ፣ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ኡመር፣ የሀረሪ ክልል ፕሬዚዳንት አቶ ኦርድን በድሪ፣ የድሬዳዋ ከንቲባ አቶ ማህዲ ጊሬ ተገኝተዋል። አፋር ክልልን በፍትህና ፀጥታ ቢሮ ኃላፊ አማካኝነት ተወክሏል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። በኢትዮጵያ በአሁኑ ጊዜ ለተፈጠረው የሰላም እጦትና አለመረጋጋት ተጠያቂው የኢህአዴግ አመራር ነው አለ የህወሀት ማዕከላዊ ኮሚቴ። ኮሚቴው ለአራት ቀናት በመቀለ ከተማ ያካሄደውን ስብሰባ አስመልክቶ ዛሬ ማምሻውን ባወጣው መግለጫ የግንባሩ አመራር ከፓርቲው እምነትና ፕሮግራም ውጪ እየሄደ ነው ብሏል። እንዲሁም ኢህአዴግ ውህድ ፓርቲ ሊሆን ነው የሚባለው የግንባሩ አባል ድርጅቶች በተለያየ አቅጣጫ እየተጓዙ ባሉበት ጊዜ የማይታሰብ ነው ብለዋል። ሙልጌታ ጽባሃ የሚከተለውን ዘገባ አስተላልፏል። የህዝባዊ ወያና ሓርነት ትግራይ ማዕከላዊ ኮሚቴ ከመጋቢት 30 እስከ ሚያዝያ 3 2011 ዓ ም ያካሄደው መደበኛ ስብሰባ አስመልክቶ ባወጣው መግለጫ የክልሉ የፖለቲካ ጉዳዮች የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ጉዳዮችን መገምገሙ አስታውቋል። በተጨማሪም በወቅታዊ ሀገራዊ ጉዳይ መወያየቱም ኮሚቴው ገልጿል። በግምገማው በቀበሌ አስተዳደር መሰረታዊ ለውጥ ለማምጣት የተጀመረውን ስራ እንዲፋጠን መወሰኑን አስታውቋል። የትግራይ ህዝብና ህወሀትን ለማንበርከት ከተለያዩ አቅጣጫዎችም የተከፈቱ ዘመቻዎች እንደነበሩን እነዚህም መክኗል ሲል መግለጫው አስታውቋል። ህዝብ የሚያነሳቸው በተለይ የወጣቶች የስራ ዕድል መፍጠር፣ እንዲሁም ከገጠር ወደ ከተማ በገቡ አካባቢዎች የመሬት አስተዳደርና ካሳ ጥያቄዎች በአስቸኳይ እንዲፈቱም ወስኗል። ይህንን የህዝብ ጥያቄ ግን ሌላ ትርጉም የሚሰጡ አካላት አሉ፣ ብሏል። እነዚህም ከድርጊታቸውን ይቆጠቡ ብሏል። ማዕከላዊ ኮሚቴው በሀገራዊ አጀንዳ ላይም ውይይት ማካሄዱን ኮሚቴው ገልጿል። መግለጫው እንዳስታወቀው ኢህአደግን ከዚህ በፊት ያካሄደው በጥልቀት መታደስን መክሸፉን ነው። በዚህም ከቁጥጥር ውጭ የሆነ የሰላም እጦት ሁከትና አለመረጋጋት መባባሱን፣ ህግና ስርዓት አለመከበሩ፣ ጸረ ህገ መንግስትና ጸረ ፌዴራል ስርዓቱም አካሄድ አለ ብሏል። የሀገር ክብርና ሉዓላዊነት እንዲሁም የፖሊሲ ነጻነት እየተሸረሸረ መጥቷል ብለዋል። መግለጫው ለዚህም ተጠያቂው የኢህአዴግ አመራር ነው ብሏል። ይህ ሊሆን የቻለውም ኢህአዴግ የሚከተላቸውን መሰረታዊ እምነቶቹን ወደ ጎን እየተተወ በመሆናቸው ነው ብለዋል። በዚህም አገር የሚበትን ተግባር እየተፈጸመና የህዝብ ስቃይና መከራ እንዲበራከት ትልቅ ድርሻ አለው ብለዋል። መፍትሄውም ኢህአዴግ ወደ እምነቱ መመለስ ብቻ ነው ብለዋል። የህወሀት መግለጫ ማዕከላዊ ኮሚቴው ኢህአዴግ ወደ ውህድ ፓርቲ ይመጣል ስለሚባለው ጉዳይም መወያየቱ አስታውቋል። ተጠናቋል። ኮሚቴው በግምገማው የግንባሩ ፕሮግራም ስትራቴጂና መለያ እምነቶቹን እንዲሁም እህት ድርጅቶቹ የሚጋሩት እምነትና አመለካከት በአሁኑ ጊዜ የለም ብሏል። ሁሉም ወደ የራሱ አቅጣጫ በሚጓዝበት ጊዜ ውህድ ፓርቲ የማይታሰብ ነው ብሏል። ስለሆነም አንድ አመለካከት ሳይኖር ውህድ ፓርቲ አይመጣም ሲል አስታውቋል። ከመዋሀድ በፊት የድርጅት መለያ እምነቶች አጠናክረን መያዝ አለብን ሲልም ገልጿል። በኢትዮጵያና ኤርትራ የሰላም ጉዳይም ኮሚቴው መወያየቱ የገለ ሲሆን በተለይ በኤርትራና በትግራይ ሕዝቦች መካከል የተጀመረው ወንድማዊ ግንኙነት የተደረሰውን አዎንታዊ እድገትም መገምገሙና ለቀጣይም ዘላቂ እንዲሆን መወሰኑን አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባሀ መቀለም ወደ ሚቀጥለው ዘገባ እናልፋለን። በሱዳን ያለማቋረጥ ለወራት የተካሄደው ህዝባዊ ተቃውሞና የጦር ሰራዊቱ ግፊት ፕሬዚዳንቱን ኦማር አልባሽርን ትናንት ስልጣን እንዲለቁ አስገድዷል። ለሰላሳ ዓመታት በዘለቀው አገዛዛቸው ላይ የተካሄደው ተቃውሞ ከመንበራቸው ገፍትሮ ማስወጣት ቢችልም ህዝቡ ከእንግዲህ በኋላ ሌላ ወታደራዊ አስተዳደር እንዲመለስ እንደማይፈቅድ እያሳሰበ ነው። ህዝባዊ ተቃውሞ ግቡን እስኪመታ ይቀጥላል ሲሉም አደራጆቹ ይናገራሉ። ይህ በእንዲህ እንዳለ የሱዳኑ ወቅታዊ ሁኔታ የተመለከተ የመንግስታትና ዓለም አቀፍ ድርጅቶች አስተያየታቸውን እየሰጡ ነው። ከዚህም ከዚያም የተላኩ ዘገባዎች አሉን። ሰለሞን ክፍሌ ከየቦታው ቀነጫጭቦ ያጠናቀረው እንደሚከተለው ይቀርባል። አዲሶቹ የሱዳን ወታደራዊ መሪዎች በሚቀጥሉት ሁለት ዓመታት ጊዜ ውስጥ አገሪቱን ወደ ሲቪል አስተዳደር ለማሸጋገር እንዳቀዱ ይናገራሉ። ጀነራል ኦማር ዚን አበዲን ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ወታደራዊ ባለሥልጣናቱ በዓለም አቀፉ የወንጀል ፍርድ ቤት የሚታደኑትን የቀድሞውን ፕሬዚደንት የኦማር አልባሺር እጅ አሳልፈን አንሰጥም ሲሉ አክለዋል። ኦማር አልበሽር ዳርፉር ውስጥ በተካሄዱ የጦር ወንጀሎች፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጄኖሳይድ ማለትም በዘር ማጥፋት ወንጀሎች ተከሰዋል። ጦር ሰራዊቱ አልበሺርን ከሥልጣን አንስቶ በቁም እስር ላይ ካደረገ በኋላ ትላንት ያወጀውን የአስቸኳይ ጊዜ አዋጅ ለወራት የዘለቀውን ጸረ መንግሥት ሰልፍ ያካሄዱ ሱዳናውያን አላከበሩትም። ከተካሄደው የመንግሥት ለውጥ በኋላ የምንፈልገው የሲቪል መሪዎችን እንጂ ወታደሮችን አይደለም ብለዋል። ዛሬ ከጁማው ጸሎት በኋላም ተጨማሪ የተቃውሞ ሰልፎች በካርቱም እና ሌሎች ትላልቅ ከተሞች እንደሚካሄዱ ተነግሯል። የሱዳን ጦር ሰራዊት ትዕግስት ተላብሶ በመንግስት ውስጥ ሲቪሎችን እንዲያካትት ዋሽንግተን ጥሪ አስተላልፋለች። የአውሮፓ ኅብረት በበኩሉ እንዲያውም በተፋጠነ ሁኔታ ወደ ሲቪል አስተዳደር ሽግግር እንዲደረግ አስገንዝቧል። ቀደም ሲል እንደተገለጸው ጦር ሠራዊቱ ለሌላ ሁለት ዓመታት የሽግግር መንግሥቱን ለመምራት ያለው ዕቅድ በተቃዋሚዎች ፈጽሞ አልተደገፈም። ከሰላሳ ዓመታት በላይ የወታደራዊ አገዛዝ ተላቀን ወደ ሌላ ወታደራዊ አስተዳደር አንመለስም ዓላማችን የሲቪል መንግሥት መስርተን ወደ ዲሞክራሲያዊ መጓዝ ነው ይላሉ። አለበለዚያ ትግሉ እንደሚቀጥል የሚያስገነዝባሉ። አህመድ አባስ አንዱ የተቃዋሚ ሰልፈኛ ነው። የሱዳንን ሕዝብ በሚገባ የሚወክል የሲቪል መንግሥት እስካልመሠረቱ ድረስ አብዮታችን ምሉ ስለማይሆን ተስፋችንና ሕልማችን ይከሽፋል። በዚህም ምክንያት በተቃውሟችን እንቀጥላለን አድማ መጥተንም ከተቀመጥንበት አደባባይ አንነሳም። በቅድሚያ ሕጋዊ ጥያቄዎቻችን ተገቢውን ምላሽ ማግኘት ይኖርባቸዋል። ሌላው የተቃዋሚ ሰልፉ አባል ሳሚ አህመድ በበኩሉ ይህን ለውጥ ተብዬ ነገር ፈጽሞ አንቀበልም፣ ሸፍጥ ተካሂዷል ይላል። እኛ እንደ ሀገርና እንደ ሕዝብ ይህን ለውጥ ሙሉ በሙሉ እንቃወማለን። ምክንያቱም ወታደረው ያደረገው ለውጥ ከአንደኛው ወንበር ወደ ሌላ ወንበር እንጂ ህዝቡ ላቀረበላቸው ጥያቄዎች ወይም ፍላጎቶች መልስ የሰጠ አይደለም። ጉልቻ ቢለዋወጥ ወጥ አያጣፍጥም እንዲሉ ለማለት ነው። በሱዳናዊው ሳሚ አህመድ የተሰጠው አስተያየት ትላንት፣ እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ዋና ስቱዲዮ ተገኝተው አስተያየት የሰጡት የደቡብ ሱዳን ውጭ ጉዳይ ሚኒስትር ኒሃል ዴንግ ኒሃል በሱዳን የተካሄደው መፈንቅለ መንግሥት በሁለቱ ሀገሮች ግንኙነቶች መካከል ምንም አይነት ቀጥተኛ የሆነ ተጽዕኖ አያሳድርም ብለዋል። እስካሁን በተለይ በነዳጅ ዘይቱ ዘርፍ በኩል ከሱዳን ጋር መልካም ግንኙነት አለን፣ ለሁለቱም አገሮች ጠቃሚ የኢኮኖሚ እድገት አምጪ በመሆኑም እንቀጥላለን። የባህር በር የሌለን በመሆኑ ደግሞ ቀይ ባህርን ለመጠቀም በዚያ በኩል ማለፍ ግድ ይለናል ሲሉ አስረድተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴርም ትላንት በሱዳን ጉዳይ ላይ መግለጫ አውጥቷል። ኢትዮጵያ ጎረቤቷ በሆነችው በሱዳን የወቅቱን ሁኔታ በቅርበት እንደምትከታተል ገልጾ ሱዳናውያን ይህን አስቸጋሪ ወቅት እንደሚያልፉ እምነቱ መሆኑን አስረድቷል። የኢትዮጵያ መንግሥት የሱዳንን ሉዓላዊነትና የፖለቲካ ነጻነት ሙሉ በሙሉ እንደሚያከብርና የሱዳን ፖለቲካ መሪዎች ለችግሩ ሰላማዊ መፍትሔ ያገኛሉ ብሎ እንደሚያምን እንዲሁም የሕዝቡን ፍላጎት እንደሚረዳና እንደሚያከብር ከጎናቸውም እንደሚቆም የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሞርጋን ኦርቴገስ ትላንት ያወጡት መግለጫም የካርቱምን ሁኔታ ሀገራቸው በቅርበት እንደምትከታተልና ሕዝቡ ያቀረበው ተገቢ የዲሞክራሲ ጥያቄ አዎንታዊ ምላሽ ሊያገኝ እንደሚገባው ያስገነዘበ ነው። ዲሞክራሲያዊ ምርጫ እንዲካሄድ፣ የሰብአዊ መብቶች እንዲከበሩ፣ በሲቪሎች የሚመራ መንግሥት እንዲመሠረት የሚሉት ሕዝቡ ካቀረባቸው ጥያቄዎች መካከል እንደሚገኙ ያስታወሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ ከወታደሩ አዎንታዊ ምላሽ እንደሚያገኝ እምነቱን ገልጿል። በሱዳኑ ወታደራዊ መፈንቅለ መንግሥት ዙሪያ መንግሥታትና ዓለም አቀፍ ድርጅቶች ብቻ ሳይሆኑ ምሁራንና የፖለቲካ ተንታኞችም አስተያየት እየሰጡ ናቸው። ባልደረባችን ሳሌም ሰሎሞን ትላንት እዚህ በዩናይትድ ስቴትስ የሃርቫርድ ዩኒቨርሲቲ አጥኚውን ኤሪክ ሪቨርስን አነጋግራ ነበር። ሪቭስ የፖለቲካ ተንታኝም ናቸው። በርካታ ጽሑፎችን በዓለም አቀፍ ደረጃና ሀገራቸው ውስጥም ለህትመት አብቅተዋል። በዩናይትድ ስቴትስ ምክር ቤት ቀርበውም ስለ ሱዳን የምስክርነት ቃላቸውን ሰጥተዋል። ስለ ለውጡ ምን ይላሉ ስትል ነበር ሳሌም መጀመሪያ የጠየቀቻቸው። አሁን በግልጽ እያየን ያለ ነው በቤተ መንግሥት ውስጥ የተካሄደ ለውጥ እንደተደረገ ነው በምክትል ፕሬዚዳንትነትና በመከላከያ ሚኒስትርነት ሲያገለግሉ የቆዩት አዋድ ኢብን ኦፍ ልክ እንደ ኦማር አል በሽር እጃቸው በደም የተጨማለቀ ጨካኝና አረመኔ ሰው ናቸው። ሕዝቡ ትኩረቱን በባሽር ላይ በማድረጉ ነው ወታደሩ የቀድሞውን ፕሬዝዳንት ብቸኛ ተጠያቂ አድርጎ ያቀረባቸው። ይህን ግን የተቃውሞ ሰልፉ አስተባባሪዎች አይቀበሉትም። የሱዳን የባለሙያዎች ማኅበር ዋናው የተቃውሞ እንቅስቃሴው አስተባባሪ ሲሆን ወታደሩ የወሰደውን እርምጃና የሰጠውን መግለጫ ሙሉ በሙሉ ውድቅ አድርጎታል። ይህ የወታደሩ ድርጊት ማንንም አሞኝም፣ እጅላችሁን ፈልጉ ነው ያላቸው እና አሁን በሱዳን በሁኔታዎች መላወጥ አዎንታዊ ስሜት አድሮብቦታል ስትል ሳሌም ሰለሞን ለኤሪክ ሪቭስ ሌላ ያቀረበችላቸው ጥያቄ ነበር። ይሄ መጥፎ ሁኔታ ነው አሁን ያለው። ግን በዚሁ ስለመቀጠሉ ግልጽ አይደለም። ወታደሩ ቀጥሎ ምን እንደሚያደርግ ማን ማወቅ ይችላል? እንደ መሰለኝ አልባሽርን በቁም እስር ላይ በማዋል ሕዝባዊ ቁጣውን ሊያበርድ ይችላል የሚል ስሜት ነበር። ያ ግን አልሆነም። ስለዚህ አሁን ፈጽሞ አስተማማኝ ወዳልሆነ ድባብ ውስጥ ገብተናል። በሠራዊቱ ውስጥ በመካከለኛ ማዕረግ ደረጃ የሚገኙ መኮንኖች ከመንግሥቱ ያፈነግጣሉ የሚል ከፍተኛ ተስፋ አለኝ። ይህንኑ አስመልክቶም በወዳጄ በዣን ባፕቲስት ጋሎፔን ዋሽንግተን ፖስት ጋዜጣ ላይ የቀረበ ግሩም ጽሑፍ ወጥቷል። ጽሑፉ ወደፊት ከባድ አደጋ ሊፈጠር እንደሚችል ነው የሚያመለክተው። የሱዳን ጉዳይ በየሰዓቱ ተለዋዋጭ በመሆኑ በዜናና ልዩ ቅንብሮች እየተከታተልን እናቀርባለን። ለአሁኑ በዚሁ ደቡብ ሱዳን ላይ ወደ ተኮረ ዘገባ ይሆናል። አሁን ደግሞ የምናልፈው የደቡብ ሱዳን መሪዎች ልዩነቶቻቸውን ፈተው በሚያስተባብሯቸው ላይ እንዲያተኩሩ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተማጸኑ። ሰላምም እን ይሆናል ሲሉ አሳስበዋቸዋል። የደቡብ ሱዳን መሪዎችና ርዕሰ ሊቃነ ጳጳሳቱ ቫቲካን ላይ ያደረጉት የሁለት ቀናት ስብሰባ ሲጠናቀቅ የሃይማኖቱ መሪ አባው ማለት ነው ጠበኛ የነበሩትን የደቡብ ሱዳን መሪዎች እግራቸው ላይ ወድቀው ሲያበቁ ሲስሙ በአካባቢው የነበሩትን ሁሉ ማስገረማቸውን ዘጋቢያችን ሳቢና ካስቴል ፍራንኮ ከሮም ዘግባለች። አዳነች ፍሳይ ታቀርበዋለች። የቫቲካኑ የሁለት ቀናት ስብሰባ ሲያበቃ የደቡብ ሱዳን መሪዎች የወቅቱንና የሀገሪቱን መጻኢ ዕድል በሚመለከት ያለባቸውን ከባድ የጋራ ኃላፊነት እንዲገነዘቡ ርዕሰ ሊቃነ ጳጳሳት ፍራንሲስ መክረዋል መጀመሪያ ላይ የመሰብሰቡን ሐሳብ ያቀረቡት የካንተርበሪ ሊቀ ጳጳስ ጃስትን ዊልቢ መሆናቸው ታውቋል በስብሰባው ላይ ከተገኙት የደቡብ ሱዳን መሪዎች መካከል ፕሬዚደንት ሳልቫ ኬር የአማጽያን መሪ የነበሩት ምክትል ፕሬዚደንት ሪያህ ማቻር እና ሦስት ሌሎች ምክትል ፕሬዚዳንቶች ይገኙባቸዋል ርዕሰ ሊቃነ ጳጳሳቱ ፍራንሲስ ታዲያ ሀገራቸውን በመገንባት ተግባር ላይ ቁርጠኞች እንዲሆኑ መክረዋል። ሰዎች ባለፉት ግጭቶች ተሰላችተዋል፣ ዳሽቀዋል። በጦርነት ወቅት ሁሉም ነገር እንደሚወድም ማስታወስ ግድ ይላል። አሁን ሕዝባችሁ ለተሻለ መጻኢ ዕድል እየጓጓ ነው። ይህ ሊገኝ የሚችለውም ዕርቅና ሰላም ሲኖር ብቻ ነው። ይህ ስብሰባ ልዩና ለየት ያለ ነበር ብለዋል። የሃይማኖቱ መሪ ርእሰ ሊቃነ ጳጳሳቱ አባባላቸውን ሲያብራሩ በሃይማኖቱ መሪና በርእሳነ ብሔራት መካከል የተደረገ መደበኛ ወይም የዲፕሎማሳዊ ስብሰባ አልነበረም፣ ወይም የተለያዩ የክርስትና ማኅበረሰቦች ተወካዮች የተሰባሰቡበትም አይደለም፣ መንፈሳዊ ቆይታ ነው የነበረው ሲሉ ገልጸውታል። ከስድስት ዓመታት በፊት በተጀመረው የደቡብ ሱዳን የእርስ በርስ ጦርነት በአስር ሺዎች የሚቆጠሩ ሰዎች አልቀዋል። ከአራት ሚሊዮን በላይ የሚሆኑ የሀገሪቱ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል። ባለፈው ነሐሴ ወር የተደረገው የሰላም ስምምነት ግጭት እንዲቀንስ ቢያደርግም አላቆመውም። ቫቲካን በተደረገው ስብሰባ ከተገኙት የደቡብ ሱዳን ሃይማኖታዊ መሪዎች መካከል አንዱ ከባድ ጸሎትና ጽኑ የሐሳብ ማሰላሰል የተደረገበት ግልጽና መንፈሳዊ ውይይት የተካሄደበት ስብሰባ ነበር ብለዋል። መሪዎች ከዚህ ስብሰባ የወጡት ለሰላም ለመስራት ያላቸውን ቁርጠኝነት በማደስ ነው። አስራ ሶስት ሚሊዮን የሱዳን ሕዝብ የሚጸልይለትንና የሚመኘውን እርቅና ፍትህ ለማምጣት ያላቸውን ፍላጎት አጠናክረው ነው የወጡት። ርሰ ሊቃነ ጳጳሳቱ በበኩላቸው ባለፈው መስከረም ወር በደቡብ ሱዳን የሰላም ስምምነት መፈረሙን እንዴት እንደሰሙ ለተሰብሳቢዎቹ ገልጸዋል። የፖለቲካ መሪዎች የመነጋገሩን ጎዳና በመምረጣቸው እንኳን ደስ ያላችሁ ብለዋቸዋል። ስምምነቱን በተግባር ላይ እንዲያውሉም ተማጽነዋል። አውስፒኮ ዲ ኮሬ ዴፊኒቲቫሜንቴ ቼስኖ ርዕሰ ሊቃነ ጳጳሳቱ ውላድሮ የጸበኛነት ዝንባሌ እንዲቆም ስምነቱ እንዲከበር በፖለቲካና በዘር መከፋፈል እንዲወገድ ሀገሪቱን መልሶ የመገንባት ህልም ላላቸው ዜጎች ሁሉ ዘላቂ ሰላም እንዲኖር ያላቸውን ከልብ የመነጨ ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳቱ መንፈሳዊ ቆይታ ያሉት ስብሰባ እንዳበቃ ቀድሞ ግጭት ውስጥ የነበሩትን የወቅቱ የሀገሪቱ መሪዎች የሆኑትን ሰዎች እግር ተደፍተው ስመዋል። ህዝባችሁ ወደ ሀገራችሁ እንድትመለሱ እየጠበቃችሁ ነው፣ ዕርቅና አዲስ የብልጽግና ዘመንንም እየጠበቀ ነው በማለት አስገንዝበዋቸዋል። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እስከ ምሽቱ አራት ሰዓት አብራችሁን አምሹ፣ እኛም አብረን እናመሻለን። አሁን ለጥያቄው መልስ ክፍል አንድ ለጥያቄው መልስ ዝግጅታችን የመጀመሪያው ክፍል ሁለት የክልል የጸጥታና የደህንነት ኃላፊዎችን ጋብዘናል። እነርሱም ከአድማጭ የሚመጡ ጥያቄዎችን በመመለስ ሁኔታውን ያብራራሉ። እነዚህም ኮሎኔል አለበል አማረ የአማራ ክልል ጸጥታና ደህንነት ኃላፊ፣ እንዲሁም ደግሞ ኮሎኔል አበበ ገረሱ የኦሮሚያ ክልል ደህንነት ሰላም ምክትል ኃላፊ ናቸው። በወቅቱ የኢትዮጵያ ሰላምና ጸጥታ ሁኔታ የሚመልሱን ጥያቄዎች የምታስተናግደው ደግሞ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸውነች። ክፍል አንድን እንዴት ኮሎኔል አለበል አማረ የአማራ ክልል ጸጥታና ደህንነት ምክትል ኃላፊ፣ ኮሎኔል አበበ ገረሱ የኦሮሚያ ክልል ጸጥታና ደህንነት ምክትል ኃላፊ፣ የአድማጮቻችንን ጥያቄዎች ለመመለስ በፈቃደኝነት ስለተገኛችሁ ከልብ አመሰግናለሁ። እሽኛም እናመሰግናለን። ወደ አድማጭ ጥያቄ ከመግባቴ በፊት ጥሩ መንደርደሪያ እንዲሆናችሁ ከቅርብ ጊዜ ወዲህ እንግዲህ የኢትዮጵያ ሰላምና መረጋጋት ሕዝቧ ላይ ከፍተኛ ስጋት እንደጋረጠ ብዙዎች ይናገራሉ። በአገር ዙሪያ ከሚካሄዱ ግጭቶች በመነሳት እንዲውም አንድ ጸሐፊ ፌልድ ስቴት ወይንም እንደ ሀገር እየጨነገፈች እየሄደች ነው የሚል ጽሑፍ አስፍረዋል። እና እናንተ አገር ውስጥ ናችሁ፣ ሁኔታውን ትከታተላላችሁ እስቲ የየራሳችሁን ግምገማ በቅድሚያ ስጡኝ። ኮሎኔል አለበልን ላስቀድም። እሺ አመሰግናለሁ ትዝታ። እንዳልሽው እንደዚህ አይነት ሀሳቦች ያው በተወሰኑ ሰዎች ሲራመድ እኔም እሰማለሁ። ዋናው ነገር ያው እኛም እዚህ ለውጡ ከመጣ በኋላ ሀገር ውስጥ ገብተን በቀጥታ በስራ ላይ እየተሳተፍን ነው ያለ ነው። እንግዲህ ለውጥ ሲመጣ ያው ብዙ ነገሮችን ይዞ እንደሚመጣ እናውቃለን እና ከዛ ጋር የተያዙ ነገሮች መሆናቸውን ነው የምንረዳው። ለውጥ ደግሞ በአንድ ጊዜ የሚሆን ነገር አይደለም። የተወሰነ የሚወስደው ፕሮሰስ አለ እና በዛ ፕሮሰስ ሆነን የሚያጋጥሙን የለውጥ ችግሮች መሆናቸውን ነው እኔ የማስበው። በተለይ ደግሞ ከጸጥታ አንጻር አንዳንድ ነገሮች አሉ። ታፍኖ የነበረ ሕዝብ፣ ታፍኖ የነበረ ማህበረሰብ እንዲህ አይነት ለውጥ በሚያገኝበት ጊዜ በጣም ብዙ የተከመሩ ግን የታፈኑ እና የታሸጉ ነገሮች ስለነበሩ ከእንደዚህ አይነት ነገሮች የሚመነጩ መጋጨት እና የተወሰነ ቅሬታ ውስጥ የመግባት ነገሮች እዛም እዛም ይታያሉ እና የእነዚህን ቅሬታዎች ለመፍታት ደግሞ ያው መንግስት ከፌዴራል ጀምሮ እስከታች ድረስ የሚከተላቸው አቅጣጫዎች በወሳኝ መንገድ በኃይል የመጨስለቅና በኃይል መቆጣጠር ሳይሆን ህዝቡን በማሳመን እና ህዝቡን በማሳተፍ የሚመለከታቸው አካላትንም በማወያየት ላይ በጣም ዴሞክራቲክ በሆነ መንገድ ችግሩን የመፍታት አቅጣጫ ነው እየተከተለ ያለው። በዚህ መልኩ እየሄደም ያው ውጤታማ እየሆኑ ያሉት አንዳንዶች በጣም የሚያሰነግጡ ካሉ ደግሞ የሀይል እርምጃን በመጠቀም የህብረተሰቡን ሰላም ለማረጋገጥ ሲባል እና የተገኘውንም ለውጥ ይበልጥ ለማጠናከር ሲባል አስፈላጊ የሆኑ የሀይል እርምጃዎችንም በመውሰድ ጭምር ሰላምና ጸጥታን ያው ለማረጋገጥ ከፍተኛ ስራ እየተሰራ ነው ያለው እና የወድ ማለት የፌልድ ስቴት የሚባለው አስተሳሰብ ትክክል አይመስለኝም፣ ከኛ ሀገር አንጻር ምክንያቱም በጣም ጠንካራ የሆነ የጸጥታ ተቋም አለ። እስካሁን ድረስ ያው የሀገር መከላከያ ሰራዊታችን፣ የፀጥታ ተቋማችን፣ ክልላዊ ፀጥታ ኃይሎቻችንም ቢሆን አጠቃላይ ያለውን ሁኔታ በሀይልም ጭምር ለመቆጣጠር ከአቅማቸው በላይ አይደለም። ህዝቡም የሚኮራባቸው ስለሆነ ይህ ሀይል እያለ እንዲህ አይነት ነገር ይመጣል ብዬ አላምን በአንድ በኩል። በሌላ በኩል ደግሞ ህዝቡ በራሱ ኢትዮጵያዊነትን፣ አንድነቱን፣ አብሮነቱን የሚያምን ህዝብ ነው። ምንም እንኳን የተለያየ ብሔር ብሔረሰብ በዚች ሀገር ውስጥ የሚኖር ቢሆንም ነገር ግን በሀገራዊ ጉዳዩ ላይ በማንነቱና በራሱ ጉዳይ ላይ የሚደራደር እና ይሄንን ዝም ብሎ ለማንም አሳልፈው የሚሰጥም ህዝብ አይደለም። እርግጥ በመካከል የተለያዩ ቡድኖች አሉ፣ እየራሳቸው ፍላጎት ያላቸው ቡድኖች። እነዚህ ቡድኖች ያው ፍላጎታቸውን በሀይልም በምንም በመሳሰለው ነገር ለማንጸባረቅና ለማስፈጸም ይፈልጉና ይንቀሳቀሱ ይሆናል። ግን ይሄ የሚሳካላቸው ስላልሆነ በተለይ ደግሞ ከጸጥታ ተቋማት ጥንካሬና ከህዝቡ ፍላጎትና ብርታት አንጻር ሲታይ የሚባለው ነገር ሁሉ ይሆናል ማለት ዓለም ከኛ ሀገር አንጻር በጣም ነው የማመሰገነው። ኮሎኔል አለበል እንደው ኮሎኔል አበበ ገረሱ አሁን ቀደም ብሎ ኮሎኔል አለበል ያሉትን ሰምተዋል። ይሄ ትችትና ስሞታ የሚሰማው ኢትዮጵያ የጨነገፈች ሀገር ልትሆን ነው የሚለው መሰረት ያደረገው ከመቼውም ጊዜ የበለጠ እስከ ሶስት ሚሊዮን ህዝብ እርስ በርስ ተጋጭቶ ከቀየው ተፈናቅሏል። በሌላ በኩል ደግሞ መንግስት ላይ የሚቀርበው ትችት ምንድን ነው? ቀድሞ የነበረውን የማሰር የመግረፍ ሰቆቃ የመፈጸም ነገር የመ ናፈቅ ነገር ሳይሆን እርምጃ ሲወሰድ ሰዎችን የሚያፈናቅሉ መሳሪያ ይዘው የሚንቀሳቀሱት ላይ እርምጃ ሲወስድ መንግስት አናይም፣ ጠቅላይ ሚኒስትሩም ቢሆን ኃይለ ቃል ተጠቅመው ሲያወግዙ አንሰማም የሚል ነው። ይሄ ነው የህዝቡ ስጋት። ኮሎኔል አበበ ገረሱ እኔ አሁን በማስበው ኢትዮጵያ ከውድቀት ሀገር እና በማገገም ላይ ያለች ሀገር ናት ብዬ ነው የሚያስበው። ምክንያቱም ግጭቶች፣ መፈናቀል በዚህ በሀያ ሰባት ዓመት ከኢትዮጵያችን በኢትዮጵያችን ታሪክ ቆሞ አያውቅም። እንግዲህ የአሁኑ ለውጥ ከውስጥ ነው የመጣው። ይሄ ያለምንም ደግሞ መፋሰስ ነው። ለውጥ ሲመጣ ለብዙሀን ሲመጣ፣ ለጥቂቶቹ ደግሞ አደጋ ነው። በሱ ላይ የመጣ ነው። ያም መቃወም ነበረባቸውና ተቃውሞ አሁንም አንዳንድ ቦታ ላይ ግጭት እያስተናገን ነው ያለ ማ መፈናቀል አለ፣ መገዳደል አለ። ያም ቢሆን ከነበረው ካሳለፍነው ኢትዮጵያ ታሪክ ውስጥ ለውጥ ሲባል ከነበረው የአሁኑ ምንም አይነት ብዙ ደም ማፍሰስን ያላስቀጠለ ግን ለውጡ አገሪቷን ከጥፋትና ከውድቀት ከመበታተን ያዳነ ለውጥ ስለሆነ እኔ አገሪቷ እየጠፋች ሳይሆን እያገገመች እና ከጥፋት አፋፍ ላይ ተመልሳ የዳነች ህዝቦቿ ጥሩ አየር እየተነፈሱ ምንም እንኳን ለውጡን የማይቀበሉ እኔ ካላስተዳደርኩ እቺ ሀገር መኖር የለባትም ብሎ ሁሌ የራሳቸውን ሳይተኝ የሚያልሙ አራት ኪሎ ስለሆነ ራሳቸው የግዛትን ሁኔታ የሚያስቡ ስለሆነ እኔ ካልገዛው እቺ ሀገር ልትኖር አችልም ብሎ የሚቃዡ የሚያልሙ ሳይተኝ የሚቃዡ ቅዠታቸውን በዚህ ህዝብ ላይ ለመጫን ስለሚፈልጉ አልፎ አልፎ ግጭቶች እየለከሱ ህዝቡን ከህዝብ እያጋጩ ነው እና ያም ቢሆን አሁን ካለ ነው ከነበረች ሀገር ከነበረች ኢኮኖሚ ከማህበራዊ ቀውስ ኮማንድ ፖስት ስትተዳደር ነበር። ከአቅም ውጪ ወጥቶ ከቁጥጥር ውጪ ወጥቶ ወደ ወታደራዊ አገዛዝ ስር የገባች ሀገር ነበረች። ስለዚህ አሁን እንደውም እነ ዶክተር አብይ ወደ ስልጣን ከመጡ ያም ኮማንድ ፖስቱን ተነስቶ ከውድቀት አፋፍ እየተመለሰች ሀገር እንጂ ትወድቃለች የሚል ለምንም ባምር አላስብም። የነ ዶክተር አብይ አይለቃል መናገርና እርምጃ አለመውሰድም ዲሞክራሲ እንግዲህ ዝም ብሎ ከዚህ በፊት ሰው ሲናገር እየተቆረጠ እየተገደለ እየታሰረ በሀይል ሲገዛ እንደነበር የዲሞክራሲ ኤክሰርሳይስ የለንም እንደዛ ደግሞ አንድ ሀገር ዲሞክራሲን ኤክሰርሳይስ አድርጎ ወደ ዲሞክራሲያዊ ተቋማት መሸጋገር የምንችለው በዚህ በማእሰር በመግደል የሚመጣ ስላልሆነ የነ ዶክተር አብይ አካሄድ እኔ ትክክለኛ አካሄድ ነው ብዬ ነው የማስበው። አመሰግናለሁ ኮሎኔል አበበ ገረሱ። ወደ አድማጭ ጥያቄ እንሄዳለን። በኢሜይል ጥያቄ ያደረሱን ወይዘሮ ስምረት ቀነአ፣ በቅርቡ በሰሜን ሸዋና በወሎ አንዳንድ አካባቢዎች ለደረሰ ግጭት የፌዴራል ጦር ኃላፊዎችና የአማራ ክልል የጸጥታና ደህንነት ኃላፊዎች የተለያየ ምክንያት እየሰጡ ነበረ። የመከላከያ ሚኒስቴር ምክትል ኤታ ማዦር ሹም የጽሕፈት ቤት ኃላፊ የሆኑት ኮሎኔል ተስፋዬ አያሌው ጥቃቱን ያደረሱት ሚሊሻዎች ናቸው ሲሉ፣ የአማራ ክልል ባለስልጣናት ደግሞ ኦነጎች ናቸው ይላሉ። እና በሀገር ውስጥ ያለ መናበብ ወይ መካካድ አለ ወይም ደግሞ አንዱ ሌላውን ያለ ማወቅ ስላለ ስጋቴ ጭራሽ ጨምሯል ነው የሚሉት ወይዘሮ ስምረት። ለኮሎኔል አለበል አጠር አድርገው ይመልሱልኝ። አሁ እንግዲህ እኔ ያለሁት እዚያው ግጭቱ ያለበት ቦታ ከሚሴ ወይም የኦሮሚያ ብሔረሰብ ዞን ውስጥ ነው። ችግሩን ከተቀሰቀሰበት ጊዜ ጀምሮ እስካሁን እዚያ ነው ያለሁት። እዛ እኔ ብቻ ሳልሆን አጠቃላይ የፌዴራልና የክልል የፀጥታ ተቋማትም በጋራ እየሰራን ያለ ነው። መከላከያም፣ ፌዴራል ፖሊስ፣ የክልል ልዩ ኃይልና የክልል የመደበኛ ፖሊስ አባላትም ጭምር በጋራ እየሰራን ነው። በጋራ ሁኔታውን እየገመገምን ነው። አሁን ባለበት ሁኔታ ሁሉም የነበረው ግጭት ቁሟል፣ በቁጥጥር ስር ገብቷል። አሁን ላይ እየሰራ ነው ያለ ነው ስራ አንደኛ የበለጠ ስጋትን ማስወገድ እና ህብረተሰቡ ተስማምኖ ወደ የመደበኛ ስራው እንዲገባ ማድረግ ነው። ሁለተኛ ደግሞ በዚህ ጉዳይ ላይ የተሳተፉ ወንጀለኞችን የማጣራት እና ለህዝብ ራሱን ችለን እየሰራና ያለ ነው። ሶስተኛ ህዝቡን ደግሞ በተለይ ግጭት አካባቢ የነበረውን ማህበረሰብ መልሰን የማስማማትና የማነጋገር እና ህዝቡ ራሱ የችግሩ መፍትሔ አካል እንዲሆን የመሳሰሉትን ስራዎች እየሰራና የሁለቱንም ሁሉንም ቦታዎች እየዞርኩ እያየው ነውና አሁን ባለው ተጨባጭ ሁኔታ ገና ምርመራ ላይ ስላለን ማጣራት ላይ ስላለን ከሌነው ከሌናው ለማለት የሚያስችል እንትን ላይ አልተደረሰም። ነገር ግን የነበረው ግጭትና የውጊያ ሁኔታ በተለይ በአንደኛው ሳይድ በኩል ጠንከር ያለ የተደራጀ የሰለጠነ እና የታጠቀ በደንብ ኦርጋናይዝድ የሆነ ኮማንድ የሚደረግ አይነት የሚመስል እንቅስቃሴና ግጭት ነው የነበረው። አንድ ሀይል ሌላ ሀይል ከጀርባ እንዳለ በግጭቱ ይሄንን ያለን ሰዎች ሙያውም ስላለን ጭምር ተነጋግረናል። በዚህ በመልኩ አጠቃላይ መግባባት አለ። ይህ ኃይል ማን ነው የሚለው ነገር የበለጠ ተጣርቶ ነገ ከነገ በኋላ ግልጽ ይሆናል ማለት ነው። እና ሁኔታው በዚህ ሁኔታ ነው፣ በዚህ ነው የሚመስለው። ትዝታንና እንግዶቿን ኮሎኔል አለበላ ማረንና ኮሎኔል አበበ ገረሱን እናመሰግናለን። የመጀመሪያውን ክፍል ነበር ያደመጣችሁት። ነገ ቅዳሜ ሁለተኛውን ክፍል ይዛ ትቀርባለች ትዝታ። ወደ ቀጣዩ ዝግጅት ስናልፍ በወሎ ዩኒቨርሲቲ ተፈጥሮ የነበረ ውጥረት በሽምግልና መፈታቱን ዩኒቨርሲቲው አስታውቋል። በሁለት ጎራ ተከፍለው ፍጥጫ ውስጥ ገብተው የነበሩ ተማሪዎች ዛሬ አንድ ላይ መመገብ ጀምረዋል። ከወሎ መስፍን አድራጌ ቀጣዩ ልኳል። የዩኒቨርሲቲ ህዝብ ግንኙነት ዳይሬክተር ዶክተር ብርሃን አሰፋ ችግሩ ከተከሰተበት እለት ጀምሮ የክልሉ ከፍተኛ መንግስት ባለስልጣናት፣ የሃይማኖት አባቶች እና የሀገር ሽማግሌዎች ሰላም ለማውረድ ያደረጉትን ጥረት አድንቀዋል። ግጭቱን ለመፍታት የተደረገው የከፋ ችግር በሁለቱ ብሄር ተማሪዎች መካከል እንዳይፈጠር መዋያቸውንም አድራቸውን ለየብቻ አደረግን። ከዛ በኋላ ተማሪዎችን ለየብቻ ብቻ ማነጋገር ተጀመረ። ይወክሉናል የሚሏቸውን ተማሪዎች መረጡ። ከእነሱ ጋር ውይይት ተደረገ። በቅድሚያ ያጋጫቸው ምንም ነገር እንደሌለ፣ ግን በግብታዊነት ድንገት የተከሰተ ግጭት እንደሆነ ነው ሁሉም ተማሪዎች የተናገሩት። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚያጠኑት፣ የሚማሩትም አንድ ላይ ነው። ስለዚህ ይህን ግጭት ሊያመጣ የሚችል ወደኋላ ያለ ምንም ነገር እንደሌለ ገለጹ። ተማሪዎች የሁለቱም ብሔር ተማሪዎች እንደሚሉት ችግሩን የሚያባብሱ ምክንያቶች መፈተሻ አለባቸው። ተማሪዎች ከኦሮሞ ተማሪዎች ጋር ምን አይነት ጸብ የለንም፣ ሰላም ነን። ከፈለግን እያንዳንዳችን ተማሪዎች መተን ልጆችን ወስደን ሰላም ብለን ከኦሮሞ እንዲሁም እንወስዳቸዋለን። ምንም ነገር እነዛ ልጅ የሆነ ነገር ከሆኑ ኃላፊነቱ እኛ እንወስዳለን። ለነገር ግን ይህ ሰላም እንዳይሆን ግን የሚያደረጉን ከወስጠሪ አመራሮች አሉ። እነዛ አመራሮች ይበጠሉ። ይህ ግጭት አነሳሱ ሁለቱንም ብሔር የሚያጋጭና የሚያፋታ ነበረ፣ አላማው ይመስለኛል። ምክንያቱም ቢሆን ኖሮ ከዚህ በፊትም ልንጣላን እንችል ነበር። በዚህ ግቢ አንተ ምታውቀዋለህ፣ በተማሪ መካከል ምንም አይነት ግጭት ተፈጥሮ አያውቅም። በድንገት ይሄ ነገር ሲነሳ፣ እንደገና ደግሞ አልፎ አልፎ ተማሪዎች የሚያነሳቸው ጥያቄ የፖለቲካ ስሜት ያላቸው አይነት ናቸው ነው ተማሪዎች የሚሉ ስለዚህ ይሄ ጓደኞቻችን የወንድሞቻችን ጥያቄ ሳይሆን የሌላ አካል ግፊት ያለበት ነው፣ ስለዚህ ይህን መንቃት አለብና ብለው ተስማምተው ሁለተኛ ወደዛ እንደማይሄዱ ያው ቃል ገብተው ተለያይተዋል። የሃይማኖት አባቶች ምክር፣ የዕድሜ ባለጸጋዎች አባታዊ ተግዛጽ ከንቱ አልቀረም። በተለይ ደግሞ የሌሎች ብሔር ተወላጅ ተማሪዎች የኢትዮጵያን ሰንደቅ ዓላማ ለብሰው ድርድር በሚያደርጉ ተማሪዎች ፊት በመንበርከክ ያቀረቡት ተማጽኖ ብዙዎቹን በእንባ ያራጬ በስሜት ነውጥ ያስገባ ነበር። I'm not because <laughs> the I'm not because I tried I not it, to that. I I want I'm not going to እነሆ ዛሬ ወሎ ዩኒቨርሲቲ ወደ ቀድሞ ድባቡ ተመልሷል። በፊት የነበረው ሙሉ በሙሉ ተወግዷል። ተማሪዎች እንዲህ ተለያይተው የነበረበትም ያ የለም፣ አሁን አንድ ላይ ናቸው። ቁርሳቸውንም ዛሬ አንድ ላይ በልተዋል። እሳቸውንም አሁን አንድ ላይ እየበሉ ነው። ስለዚህ በተማሪዎች መካከል የነበረው ሙሉ በሙሉ ተወግዷል። ዛሬ አርብ ነው ያው ቀኑም እየሄደ ስለሆነ ዛሬ ትምህርት መጀመር አልተቻለም እንጂ ትምህርት መጀመር የሚቻልበት አጋጣሚ ነበረ። ሰኞ ግን ትምህርት በሚገባ ይጀምራል የሚል እምነት አለኝ። ካምፓሱ የብሔር ብሔረሰብ ማዕከል ነው የሚባለው። ምናልባት በርካታ ብሔረሰቦች በዚህ አካባቢ መማራቸው ግጭቱ ስር ሰዶ ወደ ማይፈታ አቅጣጫ እንዲሄድ በማድረግ ደረጃ የተጫወተው ሚና አለ? አዎ አለ። ግቢያችን ውስጥ ከ13 አካባቢ የሚደርሱ የብሄር ተማሪዎች አሉ። ለስተኛ ግጭት ውስጥ የገቡት አማራና ኦሮሞ ናቸው። ይሄ ዩኒቨርሲቲ ከምንም በላይ ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች በተለየ መልኩ ግጭት ያልተፈጠረበት ነው። ይሄ ደግሞ ያደርገው አንድም የተለያዩ ብሄር ተማሪዎች በብዛት መኖራቸው ቁጥራቸውም የዚያ ነው ተመጣጣኝ ስለሆነ ሁለተኛውም፣ አካባቢው ወሎ አንተም ታውቀዋለህ፣ የተለያዩ ብሄሮች፣ ብሄረሰቦች የሚኖሩበት ሃይማኖቶች ተቻችለው እንደዚሁ ደግሞ የሚኖሩበት እግቤ ያለውን ነገር አንጠልጥሎ ውጭ ሊያራግብ የሚችል የማህበረሰብ ክፍል የሌለ በመሆኑ ይቺው መለስተኛ ግጭት ከዚህ ግቢ እንኳን አልወጣችም። ስለዚህ እነዚህ እነዚህ ነገሮች በጣም ትልቅ አስተዋጽኦ አድርገዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በመጨረሻም የፌዴራል መንግስት ጊዜ ገደብ ሰጥቶ ግልጽ የሆነ ዘለቄታዊ መፍትሄ ለጌዲዮ ቀውስ እንዲሰጥ በወቅታዊ ጉዳይ ላይ የመከረው የጌዲዮ ምሁራን ማህበር አሳስቧል። መንግሥት ሲቪሎችን የገደሉ ያፈናቀሉና ሀብት ንብረት ያወደሙ ግለሰቦች በህግ ጥላ ስር እንዲውሉም አበክሮ ጠይቋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ተፈናቃዮችን ከበልግርሻ ወቅት በፊት ወደ ቀያቸው ለመመለስ የተለያዩ ስራዎች እየተሰሩ መሆናቸውን በዲላ ከተማ ማዕከል አቋቁሞ ርብርብ እየተጀመረ የለም አቋቁሞ ርብርብ እንደጀመረ ገልጧል። ዮናታን ዘብዴውስ ይዘግባል። ራሱን የገዲኦ ምሁራን ማህበር ብሎ የሚጠራው ድርጅት ባለፉት ሁለት ዓመታት ከምዕራብና ምስራቅ ጉጂ ዞን በተፈናቀሉ በገዲኦ ህዝብ አሁናዊ ሁነትና በወቅታዊ ጉዳዮች ላይ በዲላ ከተማ መክሯል። ለተፈናቀሉ ዜጎች በሚደረገው ድጋፍና በመልሶ ማቋቋም ዙሪያ የመክረው የምሁራን ማህበር መንግስት ሳይውል ሳያድር ለችግር ለተጋለጡ ለገዲኦ ህዝብ የጊዜ ገደብ በማውጣት ግልጽና ዘላቂ መፍትሄ እንዲሰጥ ጠይቀዋል። በሙያቸው ሐኪም የሆኑት ዶክተር ተስፋኔ በቀለም በትርፍ ጊዜያቸው ጭምር ተፈናቃዮችን እንደሚያክሙ ገልጸው ዜጎች ለወረርሽኝ ከመጋለጣቸው በፊት አሁን ካለበት ሁኔታ ማውጣት እንደሚያስፈልግ ተናግሯል። ይህም ህብረተሰብ ተመጽዋች ማድረጋችን አጭርም ብቻ ሳይሆን ዘላቂ ክራይሲስ የሚያመጣ ጉዳይ ስለሆነ አሁንም ፊት ለፊታችን ላይ ያንዣበበውን የዝናቡን ወቅት መሰረት ያደረገ የተጠና ስራ ሊሰራ ይገባል። ይህ እርዳታ በዚህ ልክ አይቀጥልም፣ የሀገርም አቅም በዚያ ልክ አይቀጥልም። ስለዚህ እነሱን መልሶ ማቋቋም ላይ የመጀመሪያው ትልቁ እርምጃ ሊወሰድ ይገባል። መንግስትን ከዚህ በላይ አንገት የሚያስደፋ ወረርሽኞች ለመነሳት እጅግ በቂ ምክንያቶች አሉ። የፌዴራል፣ የኦሮሚያ፣ የደቡብ ኢትዮጵያ እንዲሁም የጌዴኦ ዞን መንግስት ዜጎችን የመንቀሳቀስ ሀብት የማፍራት እንዲሁም በፈለጉበት አካባቢ መብት በመንፈግ ሲቪሎችን የገደሉ ያፈናቀሉና ሀብት ንብረታቸውን ያወደሙ ግለሰቦችን በህግ ጥላ ስር እንዲያውሉም አበክረው ጠይቋል። የማህበሩ ሰብሳቢ መህምር ክብሩ ማሞም። ዜጎቻችን ላይ የሚደርሰው ስቃይ ለመቀነስ በተለይም የፌዴራል መንግስት በቂ ሀብት ለተፈናቃዮች ሊመድብ ይገባል። በሌሎች ቦታ ላ ያሉ ተፈናቃዮችን ስናይ ሀብት ተመድቦላቸው መልሰው እንዲቋቋሙ እየተደረገ ነው። በእኛ ኬዝ ግን የተመደበ ሀብት የለም። ይህን ህዝብ ለማቋቋም አልተመደበልንም። አሁን ህዝባችን በጊዜያዊነት ተጠልለው የሚገኝበት ቦታና ሁኔታ በፍጹም የማይመች እጅግ አሳዛኝ ቅስምን የሚሰብር የምግብ የውሃ የመኝታ የመጸዳጃ ቤት አቅርቦት በቅጡ በሌለበት የሰቆቃ ህይወት እየገፋ ይገኛል። በዚህ ወቅትም ምሁራን ዜጎችን ከእንደዚህ አይነት ችግር ውስጥ ለማውጣት በሚደረገው ጥረት ውስጥ የበኩላቸው ሚና ሊወጡ ይገባል ብሏል። ሁሉም ወደ ራሱ በመሳብ ነገሮችን እየወጠረ ባለበት በአሁኑ ወቅት ምሁሩ የማርገብና የአንድነትን ስራዎች በመስራት ለውጡ መንገዱን ሳይስት እንዲጓዝ ከዝምታ በመውጣት ሳይማር ያስተማረን ህብረተሰብ የማገዝ ግዴታ አለበት። የገዲኦ ህዝብ መፈናቀልና ረሃብን በተመለከተ በመንግስት የተሰጠው መግለጫ በህዝቡ ላይ ከፍተኛ የሞራል ጉዳት እያደረሰ በመሆኑ ማስተባበያ ሊሰጥበት ይገባል ብለዋል። የገዲኦ ተፈናቃዮች አሁንም ችግር ላይ እንደሚገኙ የገለጹት የገዲኦ ዞን አስተዳዳሪ አቶ ገዙ አሰፋ እስካሁን ድጋፉ የተደረገ ቢሆንም ከተፈናቃዮች መጠን ጋር ሲነጻጸር በቂ ባለመሆኑ በቀጣይ ተጠናክሮ እንዲቀጥል ነው የጠየቁት። በተከታታይ ስድስት ወራት ችግሩን ባለመፈታቱ ለከፍተኛ ረሃብ በመጋለጣቸው እና እንዲሁም ደግሞ የተለያዩ ገፊ ምክንያቶች በውስጥ በመኖራቸው ወገኖቻችን በየካቲት ወር መጀመሪያ ጀምሮ ወደ ገደብ ወረዳ ተመልሰው መምጣት ችለዋል። በዚህም ምክንያት በርካታ ወገኖቻችን ለረሃብና ለችግር እንዲሁም ደግሞ ለማረፊያ ችግር መጋለጣቸው እውን ነው። ስለሆነም ይህን ችግር በጊዜያዊነት ለመፍታት መላ ኢትዮጵያውያን ከዳር እስከ ዳር በመንቀሳቀስ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ የፌዴራል መንግስቱም በተቻለው መጠን ችግሩን ለመፍታት ጊዜያዊ የሰብአዊ ድጋፍ አቅርቦት ማቅረብ የተጀመረ ቢሆንም አሁን እየቀረበ ያለውም ሰብአዊ ድጋፍ ቢሆን በቂ ባለመሆኑ በቀጣይ ትኩረት በመስጠት ከገደብ ወረዳ ውጭ በተለያዩ ወረዳዎች ያሉ ወገኖቻችንንም ከረሃብ ለመታደግ ትኩረት ተሰጥቶ ሊሰራበት እንደሚገባው አስምሬ ላስቀምጥ እወዳለሁ። ተጨማሪ 364000 ዜጎች ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግሯል። የብሔራዊ አደጋ ስጋት ስራ አመራር የህዝብ ግንኙነት ዳይሬክተሮች ዳይሬክተር አቶ ደብ በዘውዴ ለቋሚ ተረጂዎችና በጠጡታ ችግር ምክንያት ከኋላ ተፈናቅለው የመጡ ዜጎች ድጋፍ የተደረገላቸው እየተደረገላቸው መሆኑን ተናግሯል። የዜጎችን ደህንነት በማስጠበቅ ችግሩን በዘላቂነት ለመፍታትም ከፍተኛ ጥረት እየተደረገ መሆኑን ነው በስልክ ለአሜሪካ ድምጽ ራዲዮ የገለጹት። ዮናታንን እያመሰገንን በዚሁ መሰናበታችን ነው። የአሜሪካ ድምፅ ራዲዮ በ22 በ25ና፣ በ31 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አብቅቷል። ነገ ቅዳሜ በምሽቱ ሶስት ሰዓት እንገናኛለን። በእኛ በኩል ያስተናገድናቸውን የአዲሱ አበበና ቆንጂት ታየነን ሲያቀናብርልን አብሮን ያመሸው ንጉሱ ታምሬ ነው። በዚሁ መሰናበታችን ነው። በሰላም ደሩ፣ ደህና ደሩ።